ትምህርት 39 አንድ እግዚአብሔር በሙሴ ምትክ የመረጠው አዲሱ መሪ ማን ነበር? ሀ ኢያሱ። ሁለት እግዚአብሔር ቃሉን በመጠበቅ ለአብርሃም ዘሮች የከነአንን ምድር አውርሷቸዋል? አዎን። ሦስት ኢያሱ ከሞተ በኋላ እስራኤላውያን ምን አደረጉ? ኢያሱ ከሞተ በኋላ እስራኤላውያን እግዚአብሔርን በመተው በጣም ክፉዎች ሆኑ። ለኢያሱ ከሞተ በኋላ እስራኤላውያን ጣዖት ሠርተው በእግዚአብሔር ፋንታ አመለኳቸው። አራት እስራኤላውያን እግዚአብሔርን በመተው ጣዖቶችን እንዲያመልኩ ያሳታቸው ማን ነበር? ሰይጣን። አምስት እኛ ከእግዚአብሔር ሌላ የምናመልከው ነገር ካለን ማንን እያመለክን ነው? ሰይጣንን። ስድስት ሰይጣን ሰዎች ጣዖትን እንዲያመልኩ የሚያደርገው ለምንድን ነው? ሰይጣን እግዚአብሔርን ስለሚጠላ ማንም እርሱን እንዲያመልክ ስለማይፈልግ ነው። ለ ሰይጣን ሰዎችን ሁሉ ስለሚጠላ እግዚአብሔር ማንንም እንዲያድን አይፈልግም። ሰባት እስራኤላውያን ጣዖት በማምለካቸው እግዚአብሔር በምን ቀጣቸው? እግዚአብሔር የእስራኤላውያንን ጠላቶች መጥተው ሰብሎቻቸውን ሁሉ እንዲያጠፉ አደረገ። እግዚአብሔር የእስራኤላውያን ጠላቶች መጥተው ከብቶቻቸውን እንዲዘርፉ አደረገ። እግዚአብሔር የእስራኤላውያን ጠላቶች መጥተው እስራኤላውያንን ባሪያዎች እንዲያደርጓቸው አደረገ። ስምንት እስራኤላውያን ኃጢአታቸውን ተናዘው እግዚአብሔር እንዲያድናቸው በሚለምኑበት ጊዜ እግዚአብሔር ምን ያደርግ ነበር? እስራኤላውያን ኃጢአታቸውን ተናዘው እግዚአብሔር እንዲያድናቸው በሚለምኑበት ጊዜ እግዚአብሔር ከእስራኤላውያን መካከል የሚመሯቸውን ወንዶችና ሴቶች እየመረጠ ጠላቶቻቸውን እንዲያሸንፉ ያደርግ ነበር። ዘጠኝ እስራኤላውያን ጠላቶቻቸውን እንዲያሸንፉ ይመሯቸው ዘንድ እግዚአብሔር የመረጣቸው ወንዶችና ሴቶች ምን ይባሉ ነበር? መሳፍንት። ዐሥር እግዚአብሔር እስራኤላውያን በመውደድና በመጠበቅ የጸናው ለምን ነበር? ሀ ምክንያቱም እግዚአብሔር ለአብርሃምና ለይስሐቅ ለያዕቆብም ታላቅ ሕዝብ የሚሆኑ ብዙ ዘሮችን እንደሚሰጣቸው ቃል ገብቶ ስለነበረ ነው። ለ ምክንያቱም እግዚአብሔር ከእስራኤላውያን ዘር አዳኝ እንደሚልክ ቃል ገብቶ ስለነበረ ነው። ሀ ምክንያቱም እግዚአብሔር መልእክቱን መጽሐፍ ቅዱስን በእስራኤላውያን ዘር በኩል ልልክ ቃል ገብቶ ስለነበረ ነው። 11 የመጨረሻው የእስራኤላውያን መስፍን ማን ነበር? ሳሙኤል። 12 ሳሙኤል ከመሞቱ በፊት እስራኤላውያን ሳሙኤል ምን እንዲያደርግባቸው ጠየቁት? እስራኤላውያን ሳሙኤል የሚመራቸውን ንጉሥ እንዲያነግስላቸው ጠየቁት። 13 በዚህ ጥያቄ ሳሙኤል ያዘነው ለምን ነበር? ሳሙኤል ያዘነው እስራኤላውያን እግዚአብሔር ንጉሣቸው እንዲሆን አለመፈለጋቸውን ስለ ስለተረዳ ነው። እግዚአብሔር ሳኦልን የመጀመሪያ የእስራኤላውያን ንጉሥ እንዲሆን መረጠው። እግዚአብሔር ሳኦልን መርጦ እንድታዘዘው ቢፈልግም ሳኦል ግን በእግዚአብሔር ላይ አመጸ። ስለዚህ ሳሙኤል እግዚአብሔር በእስራኤላውያን ላይ ንጉሥ እንዲሆን ሌላ ሰው መምረጡን ለሳኦል ነገረው። ስለዚህ ሳሙኤል እግዚአብሔር በእስራኤላውያን ላይ ንጉሥ እንዲሆን ሌላ ሰው መምረጡን ለሳኦል ነገረው። አንደኛ ሳሙኤል አስራ ሶስት ከአስራ ሶስት እስከ አስራ አራት አስራ ሶስት ሳሙኤልም እንዲህ አለ፣ የማይገባህን አደረግህ። አምላክህ እግዚአብሔር የሰጠህን ትእዛዝ አልጠበክም። ጠብቅኸውም ቢሆን ኖሮ መንግሥትህን በእስራኤል ላይ ለዘላለም ባጸናልህ ነበር። አሥራ አራት አሁን ግን መንግሥትህ አይጸናም። እነሆ እግዚአብሔር እንደ ልቡ የሚሆንለት ሰው አግኝቶአል። አንተ የእግዚአብሔርን ትእዛዝ ባለመጠበቅህም እርሱን የሕዝቡ መሪ እንዲሆን መርጦታል። ሳኦል በእግዚአብሔር ላይ ባመፀ ጊዜ ቀጣዩ የእስራኤል ንጉሥ እንዲሆን እግዚአብሔር የመረጠው ማንን ነበር? ዳዊትን። እግዚአብሔር ሁለተኛው የእስራኤል ንጉሥ እንዲሆን ዳዊትን መረጠው። አንደኛ ሳሙኤል 16 ከ1 እስከ 13 አንድ እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግሥ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? ወደ ቤትልሔም ሰው ወደ እሰይ ስለ ምልክህ ዘይት በቀንድ ሞልተህ ሂድ ከልጆቹ አንዱ ንጉሥ ይሆን ዘንድ መርጫለሁ አለው። 13 ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዚያ ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳውል ከሞተ በኋላ እስራኤላውያን ሁሉ ዳዊትን ንጉሣቸው ሊያደርጉት መጡ። ሁለተኛ ሳሙኤል አምስት ከአንድ እስከ አራት የእስራኤል ነገዶች በሙሉ ወደ ከብሮን ወደ ዳዊት መጥተው እንዲህ አሉ። እነሆ እኛ የአጥንትህ ፍላጭ የሥጋህ ቁራጭ ነን። ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን በጦርነት የምትመራቸው አንተ ነበርህ። እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ፣ መሪያቸውም ትሆናለህ ብሎህ ነበር። ሦስት ስለዚህ የእስራኤል ሽማግሌዎች በሙሉ ወደ ከብሮን መጡ። ንጉሥ ዳዊትም ከብሮን ላይ በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳን አደረገ። እነርሱም ዳዊትን ቀብተው በእስራኤል ላይ አነገሱት። አራት ዳዊት በነገሠ ጊዜ ዕድሜው ሰላሳ ዓመት ነበረ። አርባ ዓመትም ገዛ። ሳኦልና ዳዊት የሚለያዩት እንዴት ነበር? ሳኦል ከእግዚአብሔር ተለይቶ በኀጢአት መወለዱን አላመነም ነበር። ዳዊት ግን ከእግዚአብሔር ተለይቶ በኀጢአት መወለዱን ያውቅ ነበር። ሳኦል እግዚአብሔር ኀጢአትን ሁሉ በሞት እንደሚቀጣ አላመነም ነበር። ዳዊት ግን እግዚአብሔር ኀጢአትን ሁሉ በሞት እንደሚቀጣ ያውቅ ነበር። ሳኦል እግዚአብሔር ብቻ ሊያድነው እንደሚችል አላመነም ነበር። ዳዊት ግን እግዚአብሔር ብቻ ሊያድነው እንደሚችል ያውቅ ነበር። ሳኦል እግዚአብሔር አዳኝ ለመላክ የገባውን ቃል አላመነም ነበር። ዳዊት ግን እግዚአብሔር እርሱን ከሰይጣንና ከሞት ለማዳን አዳኝ እንደሚልክ ያውቅ ነበር። ዳዊት በእግዚአብሔር ስላመነ እግዚአብሔርን ለማምለክ የሚረዱ ብዙ መዝሙሮችን ጽፏል። ዳዊት ዛሬ በእግዚአብሔር መጽሐፍ መጽሐፍ ቅዱስ ውስጥ የሚገኙ ብዙ የአምልኮ መዝሙሮችን ጽፏል። ዳዊት የእስራኤላውያን ንጉሥ ስለነበር ብዙ ገንዘብ ነበረው። ዳዊት የእስራኤላውያን ንጉሥ ስለነበር ከእንጨት፣ ከድንጋይ፣ ከወርቅና ከብር ትልቅ ቤት ሠራ። አንድ ቀን ዳዊት ለራሱ ቤትና ስለ እግዚአብሔር ድንኳን ማሰብ ጀመረ። ሁለተኛ ሳሙኤል ሰባት ከአንድ እስከ ሦስት አንድ ንጉሡ በቤተ መንግስቱ ተደላድሎ ከተቀመጠና እግዚአብሔርም በዙሪያው ካሉት ጠላቶች ሁሉ ካሳረፈው በኋላ ነቢዩን ናታንን፣ እነሆ እኔ በዝግባ በተሰራ ቤተ መንግስት ውስጥ እኖራለሁ የእግዚአብሔር ታቦት ግን በድንኳን ውስጥ ይኖራል አለው። ሦስት ናታንም እግዚአብሔር ካንተ ጋር ስለ ሆነ ያሰብከውን ሁሉ አድርግ አለው። ዳዊት የራሱን ቤት ሰርቶ ካጠናቀቀ በኋላ ምን ለመሥራት ፈለገ? ዳዊት ለእግዚአብሔር ቤት ለመሥራት ፈለገ። እግዚአብሔር የሚኖርበት ቤት ይፈልጋል አይፈልግም? እግዚአብሔር በአንድ ጊዜ በሁሉም ቦታ ስለሚገኝ የሚኖርበትን ቤት አይፈልግም። ምንም እንኳን እግዚአብሔር መኖሪያ ቤት ባይፈልግም ዳዊት ስለ እርሱ በማሰብ እግዚአብሔር ተደሰተ። ታዲያ እግዚአብሔር ዳዊትን ምን አለው? ሁለተኛ ሳሙኤል ሰባት አስራ ሁለት እስከ አስራ ሦስት አስራ ሁለት ዕድሜህን ጨርሰህ ከአባቶችህ ጋር በምታንቀላፋበት ጊዜ በእግርህ እንዲተካ ከአብራክህ የተከፈለ ዘር አስነሳለሁ፣ መንግስቱንም አጸናለሁ። 13 ለስሜ ቤት የሚሰራ እርሱ ነው። እግዚአብሔር በዳዊት ሐሳብ ቢደሰትም የእግዚአብሔርን ቤት የሚሰራው እርሱ አለመሆኑን እግዚአብሔር ለዳዊት ነገረው። የእግዚአብሔርን ቤት የሚሰራው ማን ነበር? የዳዊት ልጅ ሰለሞን። ዳዊት በእግዚአብሔር ስላመነ እግዚአብሔር ለዳዊት ቃል ገባለት። እግዚአብሔር ለዳዊት የገባለት ቃል ይህ ነው። ሁለተኛ ሳሙኤል ሰባት ዐሥራ ስድስት ዐሥራ ስድስት ቤትህና መንግሥትህ በፊቴ ለዘላለም ጸንቶ ይኖራል፣ ዙፋንህንም እንደዚሁ ለዘላለም የጸና ይሆናል። እግዚአብሔር ለዳዊት የገባው ታላቅ የተስፋ ቃል ምን ነበር? እግዚአብሔር አዳኙን ከዳዊት ዘር እንደሚልክ ቃል ገባ። ይህ የተስፋ ቃል እግዚአብሔር ለአብርሃም፣ ለይስሐቅና ለያዕቆብ ከገባው ቃል ጋር አንድ አይነት ነበር። እግዚአብሔር ከዘላለም እስከ ዘላለም ንጉሥ የሚሆን አዳኝ ይልካል። እግዚአብሔር አዳኝ ለመላክ የገባውን ቃል ረስቶ ነበር? አልረሳም። እግዚአብሔር እኛን ከኃጢአት ከሞት እና ከሰይጣን ለማዳን የሚመጣውን አዳኝ ለመላክ የገባውን ቃል ሁል ጊዜም ያስታውሳል። ዳዊት ከመሞቱ በፊት የእግዚአብሔርን ቤት ለመሥራት ብዙ ቅድመ ዝግጅቶች አድርጎ ነበር። ከዚያም ዳዊት ልጁ ሰለሞን የእግዚአብሔርን ቤት እንዲሠራ ኃላፊነቱን ሰጠው። አንደኛ ዜና ሀያ ሁለት ከአምስት እስከ ስድስት አምስት ዳዊትም ልጄ ሰለሞን ወጣት ነው፣ ልምድም የለውም። ለእግዚአብሔር የሚሰራው ቤተ መቅደስ ደግሞ እጅግ የሚያምር በአሕዛብም ሁሉ ዘንድ ዝናው የተሰማና እጅግ የተዋበ መሆን አለበት። ስለዚህ ሁሉንም እኔ አዘጋጃለሁ አለ። እንዳለውም ዳዊት ከመሞቱ በፊት በብዛት አዘጋጀ። ስድስት ከዚያም ልጁን ሰለሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ቤት እንዲሰራ አዘዘው። ዳዊት ከመሞቱ በፊት ልጁ ሰሎሞን ለእግዚአብሔር ቤት እንዲሠራ ነገረው። ከዚያ በኋላ ዳዊት ሞተ። ልጁም ሰሎሞን የእስራኤላውያን ንጉሥ ሆነ። አንደኛ ዜና 29:26:28 26 የእሳይ ልጅ ዳዊት በእስራኤል ሁሉ ላይ ነግሶ ነበር 27 እርሱም በከብሮን ሰባት ዓመት በኢየሩሳሌም ሠላሳ ሦስት ዓመት በአጠቃላይ አርባ ዓመታት ነገሠ። 28 ብዙ ዘመን ባለጠግነትና ክብር ሳይጎልበት እድሜ ጠግቦ ሞተ ልጁ ሰለሞን በእግሩ ተክቶ ነገሰ ሰለሞን የእስራኤላውያን ንጉሥ ከሆነ በኋላ ምን አደረገ ሁለተኛ ዜና 2 አንድ? ሰለሞን ለእግዚአብሔር ስም ቤተ መቅደስ እንዲሰራ አዘዘ ልክ አባቱ ንጉሥ ዳዊት እንደነገረው ሰለሞን ለእግዚአብሔር ቤትን ሰራ ሰለሞን ለእግዚአብሔር የሠራው ቤት ስሙ ቤተ መቅደስ ይባላል። ሰለሞን በኢየሩሳሌም ከተማ ቤተ መቅደስ ሠራ። የኢየሩሳሌም ከተማ ብዙ እስራኤላውያን በሚኖሩበት በከነአን ምድር ትልቅ ከተማ ነበረች። ከእስራኤል ጠላቶች ጥቃት ለመከላከል የኢየሩሳሌም ከተማ በትላልቅ የድንጋይ አጥሮች የተከበበች ነበረች። ሰለሞን ለእግዚአብሔር የሠራው ቤተ መቅደስ እስራኤላውያን በበረሃ ለእግዚአብሔር የሠሩትን ድንኳን ይመስላል። ሰለሞን ለእግዚአብሔር የሠራው ቤተ መቅደስ እስራኤላውያን በበረሃ ለእግዚአብሔር ከሠሩት የማደሪያው ድንኳን ጋር የሚመሳሰለው እንዴት ነበር? የማደሪያው ድንኳን ቅድስት የሚባል የመጀመሪያ ክፍል ነበረው። ቤተ መቅደሱም ቅድስት የሚባል የመጀመሪያ ክፍል ነበረው። የመገናኛው ድንኳን ቅድስተ ቅዱሳን የሚባል ሁለተኛ ክፍል ነበረው። ቤተ መቅደሱም ቅድስተ ቅዱሳን የሚባል ሁለተኛ ክፍል ነበረው። የመገናኛው ድንኳን ሁለቱን ክፍሎች የሚለይ መጋረጃ ነበረው። ቤተ መቅደሱም እንዲሁ ሁለት ክፍሎች የሚለይ መጋረጃ ነበረው። እግዚአብሔር ቅዱስ ስለሆነ እና ኃጢአትን ሁሉ ስለሚጠላ ስለሚጣላ ሊቀ ካህኑ ወደ ቅድስተ ቅዱሳን የሚገባው መቼ መቼ ነበር? በዓመት አንድ ጊዜ ብቻ ነበር። እግዚአብሔር ቅዱስ ስለሆነና ኃጢአትን ስለሚጠላ ሊቀ ካህኑ ቅድስተ ቅዱሳኑ ውስጥ ምን ያደርግ ነበር? የእንስሳትን ደም በቃል ኪዳኑ ታቦት ላይ ይረጭ ነበር። እግዚአብሔር ሊቀ ካህኑ በቃል ኪዳኑ ታቦት ላይ የረጨውን ደም ሲመለከት ምን ያደርግ ነበር? እግዚአብሔር ለቀጣዩ ተጨማሪ ዓመት የተሻለ መሥዋዕት እስከሚቀርብበት ጊዜ ድረስ ሕዝቡን ከኃጢአት ለመቅጣት ይቈጠብ ነበር። የእንስሳቱ ደም የሰዎችን ኀጢአት ማስወገድ ይችል ነበር? አይችልም። የእንስሳቱ ደም የሰዎችን ኀጢአት ማስወገድ የማይችለው ለምንድን ነው? ምክንያቱም የኀጢአት ዋጋ የሚከፈለው በኀጢአተኛው ሞት ስለሆነ ነው። ንጉሡ ሰለሞን ከሞተ በኋላ እስራኤላውያን ምን ደረሰባቸው? እስራኤላውያን ቀጣዩ ንጉሥ ማን መሆን እንዳለበት አልተስማሙም ነበር። ስለዚህ አስራ ሁለት የእስራኤል ነገዶች ተከፍለው ሁለት ህዝቦች ሆኑ። በሰሜን የሚገኙት አስሩ ነገዶች በደቡብ ከሚገኙት ሁለት ነገዶች ተለዩ። በሰሜን የነበሩት አስሩ ነገዶች ምን ተብለው ተጠሩ? እስራኤል። በደቡብ የነበሩት ሁለት ነገዶች ምን ተብለው ተጠሩ? ይሁዳ። ብዙ ነገስታት በእስራኤል ላይ ገዢ ነበሩ። በይሁዳ ምድር ብዙ ነገስታት ገዝተዋል። አብዛኞቹ ነገስታት በእግዚአብሔር ያላመኑ ነበሩ። ጥቂቶቹ ነገስታት ብቻ በእግዚአብሔር ያመኑ ነበሩ።